መዝናኛ ዘመን ያንጋል ቡጊ፣ ትዊስት፣ ማንቦ፣ ቻቻ በኋላ ደግሞ ነው ስራ በሙዚቃው ዓለም ጎልተው የሚታዩት ድምፃውያን ቢሆኑም፣ መድረክ ላይ ለሙዚቃ ህይወት የሚዘሩት ተወዛዋዦችም ታዳሚዎችን በማዝናናት ረገድ ከፍተኛ ድርሻ አላቸው። በውዝዋዜ ወይንም በዳንስ ሙያ ተሰማርተው ለረዥም ዓመታት ካገለገሉት አርቲስቶች አንዱ ዛሬ የምናስተዋውቃችው እንድሪስ አህመድ ናቸው። ከዛሬ 45 ዓመት በፊት በአንጋፋው ብሔራዊ ቲያትር የዘመናዊ ውዝዋዜ ክፍል ስራ የጀመሩት አርቲስት እንድሪስ ታዋቂነት ስላተረፉባቸው የ1960ዎቹ ዳንሶች የተናገሩትን ነበረ ቀደም ሲል የሰማ ነው። እንድሪስ ጡረታ ቢወጡም አሁንም ከአፍላ የወጣትነት ዕድሜያቸው አንስቶ ከሰሩበት ከዚህ ቲያትር ቤት አልተለዩም። በቲያትሮችና በተለያዩ ፊልሞችም ላይ ይተውናሉ። እንድሪስ እንደሚሉት ዳንሰኛ ለመሆን ያበቃቸው ያደጉበት ሰፈር ነው። የተወለድኩት ወሎ ክፍለ ሀገር ነው። ዳንስ ነገር ግን ልማር የቻልኩት ገጃቸው የሰፈር ነበር። ሰፈራችን ወንድሜ ነው አስተምራለሁ ብሎ ያመጣ ገጃቸው የሰፈር መጣ ወራሳ በአረጋኝ ትምህርት ውቤ በረሃ ማለት ነው። እዛው ነው። በሰፈራችን ማታ ማታ ውሃ እየረጩብን መገረጃ እየገለጽን እና ነበር እና ሰገደች ቻራምረው እነ ፀሐይ መንጠለያ እነ የሽከረ ሚሎ የሚባል ናይት ክለብ ነበረ። እነ ብርሃኔ የሚባል ናይት ክለብ ነበረ። እዛ ውስጥ ልጁኜ በቃ ማታ ማታ እናኝ ወንድሞ ይፈቅድሎት ነበር ያኔ ፈቅድልኝ ተደብቄ ነበር መውጣው ከቤት በምሽት ነው። በዛው እዛው በረንዳ ላይ እንደንሳለ በኋላ ንፋስ ስልክ የሚገበል ወጣት ነን ትንሽ ብንሆንም እንደንስ ነበረ። ብዛት ውስጥ አይቶኝ ነው አንዱ እዛው የሆነ አሁን ታደሰ ወርቅ ይባላል አሰልጠና- አሰልጠኛችን የነበረ ነው እሱ አይቶኝ ነገ ብሄራዊ ቲያትር እና በሰው ነው እንዲያውም ዝም ብሎኝ ያስጠይቁኝ እንድትመጣለኝ በማግስቱ ወርኩኝ ዘጠኝ ልጆች አንደኛው ወጥቼ ነው የተቀጠርኩት። ያኔ እርስዎ እንግዲህ ሁሉንም ዳንስ ይሞክራሉ። እንደው በይበልጥ ጎበዝ የሚባሉት በየትኛው ዳንስ ነበረ? ቡጊና ትዊስት ነው። በጭንቅላቴ መሬት ላይ ይነቃለው፣ ትዊስት እየለነስ፣ ከዛ ቡጊ ደግሞ እንድሲሞክር፣ ምትናዛብ አስናቀች ካፍለወኝ አስናቀችን አሽከርከር ያሽከርክ የለቃ እሷም ተገድማ፣ በጣም ተገድማ፣ በቃ ይሄ ልጅ መቀጠር አለበት አለች። ቡጊ፣ ትዊስት፣ ቫልስ ያኔ በርሶ ዘመን ነበር። የበለጠ የሚታወቀው በየትኛዎቹ ዘፈኖች ነበር ይበልጥ እነዚህን ዳንሶች የምትደንሱት? አሰፋ በቀለ ይባላል። ሮክቶን ትሎ ነው የሚዘፍነው። በጣም እንግሊዝኛ ጎበዝ ሰው ነው። በሱ ትዊስትና ቡጊ ይሠራል። በአማርኛ ደግሞ ፈጠን ያለ እነ መልካሙ ባሉበት እነ መኮን በቀለ ፈጠን ያለ ሙዚቃ ካገኘን ትዊስቱንም ብዙውንም እንገንሳለን። ደግሞ ይህ ቫልስ ከሆነ ደግሞ አሉ ሶሎ ጨዋታ ካስ ብሎን ያለ ሙዚቃ ሲሆን ደግሞ ቫልስ ይገኛል። እንዴት ነበር የምትሰለጥኑት ዳንሱን ከየት ነው የምታዩት በየዳንስ ዳንስ ቤቱን እንዞራለን እናያለን ትዊስት ሲደንሱ እናያለን ቡቪ ሲደንሱ እናያለን እንዲያውም ከናይት ክለብ ምናምን ነበር ሴቶች ምንመለም እኛም ማታ ያው ሁላችንም ወጣት ስለነበር ተነጋግረን ሂደን ዳንስ እናያለን ዳንሶቹን ማታ የምናያቸውን ቀን እናዘጋጃለን ማለት ነው። ዳንሰኛ ለመሆን ወይም ለመደነስ ከፍላጎቱ በተጨማሪ ሌላ ምን የሚያስፈልግ ነገር አለ? ጥሩ ዳንሰኛ ለመሆን መጀመሪያ ደረጃ ሰውነቱ፣ ቁመቱ፣ ሰውነቱ ቀጭን መሆን አለበት። እንዲያውም ሴቶች ሲያረግዙ ሲወፍሩ ድሮ ቤትም ትን ነበረ እኛም ደግሞ ስንወፍር እንድንቀንስ ይደረግ ነበረ ሰውነታችንን ሊያወፈር ሁልጊዜ ስፖርት እንሰራለን አለቃችንም ስለ አስኪያጆቹም እየመጡ ሲያዩን ተወፈር ወደ አሁኑ ነው ጠርተው ማስጠንቂያ የሚሰጡ እድሜ እየገፋ ሲሄድ ዳንስ አያስቸግርም ወይስ እንዴት ነው ሰውነት ለምዶታለና ችግር የለውም በጣም ያስቸግራል ልክ ነው እድሜ ይወስነው እንዲያንስ ከሰላሳ አመት በላይ ልገንስ ቢል ወገቡም አይንቀሳቀስ ነገር ግን ተፈጥሮ ሰው ስፖርት እየሰራ ሰውነቱን በደንብ ጠብቆ ራሱን ጠብቆ ሚወ ሆነ እስከ ሰላሳ አምስት እስከ ሰላሳ ድረስ ነው። ወጣ ከዛ ማለፋት ሴቷ ደግሞ እስከ ሀያ አምስት ወይ ትወልዳለች ወይ በጣም እኔ ከፍ ላለ ጣቅስም አይቻልም መለቅ ላይ ብሎ እንዳትወልድ አንዳንድ ነገሮችን መመሪያ ያሰጣት ነበር። ራሷ አልጀጣበት ተወለደች። ነገር ግን ወደ ሌላ ክፍል ነው የሚተዋወቁት፣ ወደ ቲያትር፣ ወደ ቢሮ አካባቢ እንደዚህ ነው የሚዘዋወሩ እንጂ ዘመናዊና ባህልም እንደዛው ነው። ሰውነታቸው ተጨመረ እድሜያቸው ለዛ ምሳሌ ቀጠለን፣ አጥፎ መስራት አይቻል። በያኔው የቀዳማዊ ኃይለ ሥላሴ ቲያትር ቤት በዘመናዊ ውዝዋዜ ክፍል በአስራ ስምንት ዓመታቸው ስራ የጀመሩት አርቲስት እንድሪስ አገልግሎታቸው በዘመናዊ ዳንስ ብቻ የተወሰነ አልነበረም። ዘመናዊ ተቀጠል እንጂ ባህሉንም ብሔረሰቦችን በሙሉ እንሰራለን። ቲያትርም ደግሞ ሲመጣ ፈለግ ከሆነ እንሰራል። ሶስቱንም ነው የምንሰራው፣ ውዝዋዜ እና ቲያትር ባህል ብቻ ሳይሆን እንደገናም ጆኮች ጭውውቶች እንሰራ ነበረ። በሙዚቃው ሲቀያየር ሙዚቀኞቹ እንዲያርፉ እኛ ገብተን አንዳንድ ጆኮች፣ ኗሪሻያን የሚባል ነበረ እሱ ጋር እናወራለን። ከእነዚህ ቀልዶች መካከል እስኪ የሚያስታውሱትን እንስማቸው። ሁለት በሽተኛሞች አንዱ ሆስፒታል ውስጥ ተኝተዋል። ሁለቱን ጎን ለጎን ተኞች፣ አንዱ ሰውዬ ሆዱ ይጮኋል፣ ዝም ብሎ ሆዱ ይጮህበታል። አንድኛው ደግሞ ዝም ብሎ ያካል ይቆ- ጭም ብሎ ያል ሁለቱም እየታዩ ጎን ለጎን ነው የተኙት። ይሄ ሆዱ የሚጮኸው ሰውዬ እከካሙን ለመልከፍ ፈልጎ የእኔ ወንድ እንዲያው ቆፍርህ ቆፍረህ መቼ ነው ዘሩን የምዘራው ይለዋል። ሆዱ የሚጮህ ይሄ እከካሙ ደግሞ ይሄ የሚያጉረመረመው ዝናብ ሲጥል ነው። ታዳስ ታዳስ ነው መቢያችን ም ታዳስ ይላል። ም ታዳስ ታዳስ ታዳስ ታዳስ ታዳስ ስማችንን እንቃይ ላደግ ሁላ አይናማው ቦክሰሬ ይላል አንቶኒዮ። በቃ በዚህ ነው የምንገባው። ህዝቡ ይስቃል። ከዛ በኋላ እንደው ጠፍታ ተገናኝ እንደው ተገናኝ ዛሬ እንግዲህ ታሪክ ይወራል ይባልና ከዛ ጨዋታችን እንጀምራለን እንወራለን። እንዴት ነው እንግዲህ፣ አንድን ቀልድ ለማቅረብ ብዙ መጨነቅ ያስፈልጋል። በየጊዜው አዲስ ነገር ይዞ መቅረብንም ይጠይቃል። ቀልድ አንዴ ከተነገረ ወይም ከተሰማ በኋላ ድጋሚ ቢነገርም ላያስቅ ይችላል እና ይሳካሉ። ሁሌ አዳዲስ ቀልዶችን ማውጣት አረ በጣም ያስቸግራል። ደግሞ የዛ ጊዜ ነ በጥር ጊዜ ስለነበረ የምናውራው ዝም ብሎ መድረክ ላይ ዝም ብሎ መረባ ጨዋታም አንጫወት ቀልዶች አልቀልድም። እንዲያውም መጀመሪያ እንዲያው እንደዚህ ብለን ለአለቃችን ጋሽ መራዊ ስጦት ወይም እንደዚህ ለታደሰ ወርቁ ነግረን ነው የምንገባው እንጂ ዝም ብለን አንገባም። አንዳንድ ቦታ ደግሞ ስንሰማ ያችን ቀስ አድርገን ጨማምረን እናወራለን። እንደዚህ ነው የምናቀርበው። አርቲስት እንድሪስ በብሔራዊ ቲያትር ቤት መድረክ በቀረቡ በርካታ ቲያትሮች ላይ ልዩ ልዩ ገጸ ባህርያትን በመወከል ተጫውተዋል። አሁንም በመታየት ላይ ባሉ ቲያትሮች ላይ ይተውናሉ። አሁን በስድስቷን አጽም፣ በየገጹ አሉ፣ አባ ነጋ እነዚህ እነዚ ነው የመሰሉ አሁን ደግሞ በግርብ ጊዜ ሀገር ፍቅር ያ ምሽት አሉ፣ አባ ነጋ፣ የድሮ ግላጥ ያልበኛ፣ ብዙ ቲያትሮች ወደ ስልሳና እንደዚህ ቲያትሮች ሰርቻለሁ። አጫጭር ድራማዎች በብዛት አሁን ከአስራ አምስት አመት እንደዚህ በቲያትር ክፍል ነበር የቆየው። እዛ ወዲ በተለይ በቲያትሮች የሚለዩበት የሚታወቁበት ባህሪ ያለ? አዎ በተለይ ይሄ ጅሚኒያር ሁኝ የሚሰራው አሁን ምለ ወታደር በጣም ያምርብኛል። በተለይ ቲያትር የሚሰራ ወታደር ካሁ በስድስት ወር ላይ የትኛውን ገጸ ባህሪ ነበር የሚጫወቱት? ሙስሊም ጠንቋ ሁኝ ነው ሰራው። እዛ ሶላት ምናምን እንትን ነው ቆራቆራ ነው ምል በሰማይ በራሪ በንብርሶች ጋር ዶሮ ይሰጠኛል፣ ይመጣሉ ይደፋሉ፣ በቃ ዶሮ። እስካሁን ከተወኑባቸው ቲያትሮች ይበልጥ ተደስቼበታለሁ የሚሉት የትኛውን አስራ ዘጠኝ

አዝማሪ መስሎ የሚከታተል ነው። እዛ ጠጅ ቤቱ ተገናኝተን፣ እንደዚህ ነው ባህል እንደዚህ አይነት ነው። በራፊ ነኝ። አሁን በመድረክ ላይ የሚሰራው አለ ከአስር አመት በላይ ተሳትፏል። እሱ ባቢሊዮን በሳሎን የሚል አጥናፉ የሚሰራው እሱ ላይ

አይመስለኝም አጉር ባል እንዳፈር ይሻለኛል። እዛ በኋላ ሰ ሴት ቤት ትመጣለች ሩ በቃ ቤቱ አይበጣኝ። ደግሞ ያው ስንገናኝ እስቲ እወድሻለሁ በልኝ የኔ ስት፣ የኔ አለኝ፣ የኔ ማርያም፣ የኔ ቢል፣ የኔ ቸኮላታ አርቲስት እንድሪስ ድምፃዊነቱንስ ሳልሞከሩ ያለው በጨራሽ ሞክሬ አላውቅም። ያው ጨፍራለሁ፣ ጨፍራለሁ መብዳት ደንሳለሁ ምን እላለሁ። መቀበሉም እንደ አንዳንድ የሚቀበለው አንዳንድ ስናዳምቅ ማለት ነው። ለምን ድምፃዊነቱን አልደፈሩም? እንደውም አንዳንድ ልጆች ለብቻ ሙዚቃ እዛው ሰጥተን እንዳል በምን ነው ተደብቄ ወይም የመልካሙ ዘፈን ዘፍላለ ልብስ እየቀየልኩ ወይም በቃ ቁጭ ብለው ይስቃሉ። በቃ ይስቃሉ። በቃ እየዘፈነ ነው ወይስ كيريبينا كلاشي ويسير አሁንስ ምንድን ነው የሚሰሩት? አሁን በመድረክ ብሔራዊ ቲያትር እሰራለሁ። በመድረክ እየተከፈለኝ ማለት ነው። እንደገና ፊልሞች እሰራለሁ። አሁን ፊልሞቹ ወደ ውጭም ያሉ ወደ ጀርመን ያሉ አሉ። ወደ ኢትዮጵያ አልመጡም። ውጭም አሜሪካን ያሉ አሉ ዚያታዩ እነ ውሳኔ ውሳኔ አቦ ዲዳ ፍቅር፣ በአዲስ አበባ፣ መንቶች ዜናዜና እያወጣነ ያለው ቀዳል ነ ማልሞ አለ ብዙ የመሰሉ ናቸው። በብዛት አሁንም ቢሆን ስራ አልፈቱም፣ ጡረታ ቢወጡም ጊዜም የለዎትም። እኔም ለቃለ ምልልስ እርስዎን ለማግኘት ብዙ ጊዜ ደውዬ ነው የተሳካልኝ። ና ምንድን ነው የሚሰማዎት? ከዚህን አመት አገልግሎት በኋላ አሁንም በስራ ላይ መገኘት ምን ስሜት ያሳድራል? ብዙዎች ይህን እድል የማያገኙ ይኖራሉ ወይንም በተለያየ ምክንያት በዚህ ሁኔታ ላይ ላይገኙ ይችላሉ፣ እና እርስዎ ምን ይሰማዎታል? በጣም ደስተኛ ነኝ። በጣም እኔ አሁን ጡረታ የወጣሁ አይመስለኝም። እሞሆነው ያው ቲያትሩን እንሰራለን። አንዳንዱ አሁንም ደግሞ እየሰራ ነው። ዝግጅት ሲኖር ደግሞ ዘመናዊ ክፍል ቫልስ ደንሳለሁ። ያው ብዙ ምናምን ሁሉ እንደንሳለን። አልጋኒስ ታሪኩ፣ ታደን ሳምራ፣ ጠፍቅርታ ደሳላኝ ምናምን ሾ እንሰራለን እና ሙሉውም እዛ ቲያትር ቤት ነው የቦታውም እየሄድኩ ለመሰራ በጣም ደስተኛ ነኝ። ለአርቲስት እንድሪስ አህመድ ረዥም ዕድሜና ጤና እንዲሁም መልካም የሥራ ዘመን እየተመኘው በዚሁ የምለያችው ሂሩት መለሰ ነኝ። ደህና ቆዩኝ።